voice of America. VOA. Ye, yeah, yeah, America. Dims Radio Tawiano. <laughs> ጤና ይስጥልን እንደምናመሻችሁ አድማጮቻችን፣ የአርብ የካቲት 6 2007 ዓ ም መሰናዶቻችንን ይዘን ቀርበናል። የምሽቱ አስተናጋጆቻችሁ ቆንጅ ታዬና ሄኖክ ሰማግዜር ነን። የዘንድሮ ሀገር አቀፍ ምርጫ ከምንጊዜውም የበለጠ ቁጥር ያላቸው እጩዎች መመዝገባቸውን የኢትዮጵያ ምርጫ ቦርድ አስታወቀ። መድረክ ከገዢው ፓርቲ ቀጥሎ በርካታ ተወዳዳሪዎችን አቅርቧል። ከዚህ በፊት በነበሩት ምርጫዎች ትልቁ የእጩ ቁጥር የነበረው 2002 ነበረ፣ እሱም 2200 እጩዎች ነበሩ። በዘንድሮ ግን 650 ማለት 3 እጥፍ ነው። በሀገራችን የምርጫ ታሪክ ውስጥ በጣም ትልቅ እጩ የተመዘገበበት ምርጫ ነው። የምርጫ ቦርድ ዋና ኃላፊ አቶ ነጋ ዱፊሳ ናቸው። ዝርዝሩን ይዘናል። በዛሬ ዕለት የዓለም ሬዲዮ ቀን ታስቦ ውለዋል። እንደ ኢትዮጵያ ባሉ መሠረተ ትምህርት ባልተስፋፋባቸው ሀገሮች ሬዲዮ ወሳኝ የመረጃ ምንጭ እንደሆነ ከአዲስ አበባ የደረሰን ዜና ያትታል። በየመን የፖለቲካ ውጥረቱ ተባብሷል። የተባበሩት መንግሥታት ድርጅት ሀገሪቱ በርስ በርስ ጦርነት አፋፍ ላይ ነው የምትገኘው ብለዋል። የጋራ ብልጽግና ሀገሮች የወጣቶች ጉዳይ ሚኒስትሮች ካሜሩን ውስጥ ተሰብስበው ስለ አሸባሪነት ወጣቶች የአሸባሪ ድርጅቶችን ለመቀላቀል የሚገፋፋቸውን ሁኔታ እንዴት ለመከላከል እንደሚቻል መክረዋል። በሁለተኛው አጋማሽ እሰጥ አገባና አፍሪካ በጋዜጦች ተካተዋል። ለሁሉም እስከ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማለን። ዛሬ በመላው ዓለም የሚከበረው የዓለም የራዲዮ ቀን በትናንትናው ዕለት በአዲስ አበባ አሜሪካ ኤምባሲ አዘጋጅነት ታስቦ ውሏል። በአሁኑ ጊዜ ኢትዮጵያ ውስጥ የሰላሳ ሶስት የራዲዮ ጣቢያዎች ዝግጅቶች የሚሰራጩ ሲሆን አብዛኞቹ የማህበረሰብ ራዲዮ የሚባሉ ናቸው። መለስካቸው አማሃ ዝርዝሩን ልኳል። በኢትዮጵያ ለሁለተኛ ጊዜ የሚከበረውን ይህን የዓለም የሬዲዮ ቀን በአብዛኛው ከአዲስ አበባ ዩኒቨርሲቲ ጋዜጠኝነትና ኮሚዩኒኬሽንስ ትምህርት ቤት ተማሪዎች እንዲሁም በሬዲዮ ጋዜጠኝነት ከተሰማሩ ባለሙያዎች ጋር በአዘጋጅነት ያከበረው በኢትዮጵያ የአሜሪካ ኤምባሲ ነው። ትናንት ከቀትር በኋላ ሶራምባ በሚባለው ሆቴል በታሰበው በዚህ የዓለም የሬዲዮ ቀን ላይ ንግግር ያደረጉት የኤምባሲው የኢንፎርሜሽን ኦፊሰር ሚስስ ካትሪን ዲዮፕ የዚህ ቀን መከበር በተለይ ከሬዲዮ በቀር ሌሎች የብዙሀን መገናኛ አውታሮች እንደ ልብ በማይገኙባቸው ማኅበረሰቦች አስፈላጊ እንደሆነ ጠቅሰዋል። ሌሎች የመገናኛ ብዙሃን አገልግሎቶች እንደ ልብ በማይገኙበት ወይም ባልተዳረሱበት አካባቢ ይህ በተለይ አስፈላጊ ነው። ማለትም የስርጭት መገናኛዎች እንደ ቴሌቪዥን ወይም የኢንተርኔት አገልግሎት በሌለበት፣ እንዲሁም ጋዜጦች በማይገኙበትና ማንበብና መጻፍ ባልተስፋፋባቸው ማህበረሰቦች ራዲዮ ከፍተኛ ሚና ይጫወታል። በአሁኑ ጊዜ በኢትዮጵያ ያሉ ሬዲዮ ጣቢያዎች ሰላሳ ሶስት እንደደረሱና አብዛኞቹ ግን የማህበረሰብ ሬዲዮ የሚባሉ ጣቢያዎች እንደሆኑ አንድ በበዓሉ አከባበር ስርዓት ላይ የቀረበ ጥናት አረጋግጧል። የዓለም ሬዲዮ ቀን እንዲከበር የተወሰነው ከአራት ዓመታት በፊት በተባበሩት መንግስታት ድርጅት የሳይንስ የባህልና የትምህርት ድርጅት ዩኔስኮ አማካኝነት እንደነበረ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የናይጄሪያው ቦኮ ሀራም ተዋጊዎች ዛሬ ማለዳ ቻድ ውስጥ ጥቃት አድርሰው የጎሳ መሪውን ጨምሮ ቢያንስ ሰባት ሰው ገደሉ። ቦኮ ሀራም ክልላዊ ጥቃት በከፈተበት ዘመቻ ውስጥ እየተሳተፈች ባለችው ቻድ ውስጥ ጥቃት ሲያደርስ ይህ የመጀመሪያው መሆኑ ነው። እማኞች እንዳሉት አጥቂዎቹ በሶስት የሞተር ጀልባ ሆነው ንጋት ላይ የቻድ ሐይቅን አቋርጠው ገብተው ጥቃት አድርሰዋል ብለዋል። አንዱን መንደር በከፊል ማጥቃታቸውንና በኋላ የቻድ ወታደሮች ያባረሯቸው መሆኑን እማኞች ገልጠዋል። በማስከተል የቻድ አየር ኃይል የቦኮ ሐራም ጀልባዎችን ኢላማ ያደረጉ ጥቃቶች አካሂዷል። ቦኮ ሀራም ካሁን በፊት በካሜሩንና ኒጀር ላይ ገዳይ ጥቃቶችን አድርሷል። ሁለቱ አገሮችና ቻድ በጽንፈኛ እስላማዊ ቡድን ላይ በተከፈተው ክልላዊ ወታደራዊ ዘመቻ በቅርቡ መሳተፍ መጀመራቸው ይታወቃል። በሌላ ዜና የቦኮሀራም ነውጠኞች ሌሎች አስራ አንድ ሰዎችን ከጠለፉ በኋላ ካሜሩን በድንበር ላይ የምትገኝ ማባስ የምትባል መንደር ጥበቃዋን ለማጠናከር ተጨማሪ ወታደሮች ልካለች። ባለፉት ሶስት ሳምንታት ውስጥ በርካታ ዜጎች በነውጠኛ ቡድን ተገድለዋል ወይም ታግተዋል። ሞኪ ኤድዊን ኪንዲዜካ ወደ መንደሯ የተላኩትን ወታደሮችና ነዋሪዎችንም አነጋግሮ የላከውን ሪፖርት ትዝታ በላቸው ታቀርባለች። ናይጀሪያና ካሜሩንን ወደምታዋስነው የማባሳ መንደር የሚላኩ ወታደሮች ሲያዜሙ ነው የሚደመጠው። በዚች መንደር ውስጥ ነው የቦኮሃራም ነውጠኞች ብዙዎችን አንገት በመቁረጥና ሌሎችን ደግሞ በጥይት በመደብደብ ባለፉት ሶስት ሳምንታት በርካታ የካሜሩን ዜጎችን የገደሉት። ከመንደሯ ነዋሪዎች አንዱ ያሪማ አቡባ ለአሜሪካ ድምጽ ራዲዮ በስልክ እንደገለጹት ትላንት ማታ ደግሞ ነውጠኞቹ ቤተ ክርስቲያኖችን፣ መስጊዶችን አጋይተዋል፣ አስራ አንድ ሰዎችን ጠልፈው የመንደሯን ከብቶችም ነድተው ሄደዋል ብለዋል። ከተጠለፉት ሰዎች መካከል ሰባቱ ልጃገረዶች፣ አራቱ ደግሞ አረጋውያን ሴቶች ናቸው ነው ያሉት። ያ ማለት በዚች በናይጄሪያና በካሜሩን ድንበር መንደር ባለፉት ሶስት ሳምንታት በቦኮ ሀራም የታገቱ ሰዎች ቁጥር ሰማንያ መድረሱ ነው። ኤልቪስ መዴቤ ወደ ድንበር መንደሯ ከተላኩት ወታደሮች አንዱ ሲሆን ኃይሉ ቦኮ ሀራምን ጨርሶ ለማጥፋት ቆርጧል ብለዋል። ቦኮ ሀራም ያሸንፈኝም አያሸንፈንም። የእኛ ልናጠፋቸው የተሻለ ዝግጅት አድርገናል። ሁለተኛ እንዳያንሰራሩ አድርገን ነው የምንቀጣቸው። የወታደሮቹ አዛዥ ኮሎኔል ጆኮብ ኮርጂ ከምድር ጦር በተጨማሪ በተለይም ከናይጄሪያ ጋር በሚያዋስን በማንዴራ ኮረብቶች አካባቢ በአየርም እንደሚያጠቁ ተናግረዋል። አድማጮች ዜና የምተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የላይቤሪያ ባለስልጣናት የሀገሪቱ ትምህርት ቤቶች መከፈት ለሶስተኛ ጊዜ እንዲዘገይ ተደርጓል የሚሉ ዘገባዎችን ሳይሆን የፊታችን ሰኞ ይከፈታሉ ሲሉ ተናገሩ። ትምህርት ቤቶቹ በኢቦላ ወረርሽኝ ምክንያት እንደ አውሮፓውያን ዘመን አቆጣጠር ካለፈው ሐምሌ ወር ጀምረው ተዘግተው የከረሙ ሲሆን መጀመሪያ ላይ የሀገሪቱ መንግስት የካቲት ሁለት ቀን ይከፈታል ብሎ ነው ቤተሰቦች ልጆቻቸውን ለማስመዝገብ ጊዜ እንዲያገኙ በሚል አዘግይተውታል። የትምህርት ሚኒስትሩ በዋቢነት የጠቀሱ ዘገባዎች ለሶስተኛ ጊዜ ዘግይቶ ወደ መጋቢት ወር ሊዛወር ነው የሚል ዘገባ ያወጡት ምክትል የትምህርት ሚኒስትሩ ይህንን ጉዳይ አስተባብለዋል። ትላንትና የደቡብ አፍሪቃ ፕሬዚደንት ጄኮብ ዙማ በፓርላማው አመታዊ የሀገሪቱ ሁኔታ መግለጫ ንግግራቸውን ሊያደርጉ ሲሉ ተቃዋሚ የምክር ቤት አባላት አውከዋቸው ምክር ቤቱ ተበጥብጦ እንደነበረ ታወቀ። የጸጥታ ኃይሎች ገብተው የተቃዋሚው የምጣኔ ሀብት ነጻነት የተባለው ተዋጊዎች የተባለው ፓርቲ አባላት መሪውን ጁሊየስ ማሌማን ጨምሮ በኃይል እየጎተቱ አስወጥተዋቸዋል። ጁሊየስ ማሌማ ፕሬዝደንቱ ሲናገሩ አቋርጠዋቸው የግል ቤትን ለማሳደስ የወጣውን ከ20 ሚሊዮን በላይ የህዝብ ገንዘብ አይመልሱም እንዴ ብለዋቸዋል። የማሌማ ፓርቲ ሰዎች ከፓርላማው እንዲወጡ መደረጉን በመቃወም የዋናው ተቃዋሚ የዲሞክራሲያዊ ህብረት አባላት ስብሰባውን እየረገጡ መውጣታቸውም ተስተውሏል። ከዚያም ፕሬዝደንቱ በራሳቸው በኤንሲ ፓርቲ አባላት እየተጨበጨበላቸው ሀገሪቱ ከአፓርቴዶ አገዛዝ ወዲህ ያስመዘገበቻቸውን ስኬቶች የዘረዘሩበትን ንግግር አሰምተዋል። አጨቃጫቂ የሆነው ፕሬዝደንቱ በመኖሪያ ቤታቸው እደሳ፣ የከብት ማርቢያ ግቢና የፊልም ቤትን በመሳሰለው ያለ አግባብ በመንግስት ሀብት ተጠቅመዋል ብሎ ባለፈው ዓመት አንድ ነጻ መርማሪ አካል ያወጣውን ሪፖርት አልቀበል ማለታቸው ነው። አላግባብ የወጣውን ገንዘብ ይመልሱ ያላቸው ቢሆንም ዙማ ጥፋት የለብኝም፣ እደሳዊ የተካሄደው የመንግስት የጸጥታ አካል እየተቆጣጠረው ነው በማለት ተሟግተዋል። ሰሜን ምዕራብ ፓኪስታን ውስጥ ዛሬ ነውጠኞች በአንድ የሺያ እምነት ተከታዮች መስጊድ ላይ ጥቃት አድርሰው ቢያንስ 19 ሰዎች መግደላቸውንና ስልሳ ሰዎች ማቁሰላቸውን የሀገሪቱ ፖሊሶች ገለጡ። ፔሸዋር ውስጥ በሚገኘው መስጊድ ምዕመናን ለማታ ጸሎት በተሰባሰቡበት ተኩስና ፍንዳታ መሰማቱን ማኞች ገልጠዋል። ፓኪስታን ውስጥ የሃይማኖት እውከት እየተባባሰ መምጣቱ ይስተዋላል። ለዛሬው ጥቃት ታሊባን ኃላፊነት ወስዷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የፓኪስታን መንግስት የሃይማኖትና የብሔረሰብ ክፍሎችን ደህንነት የሚያደርገውን ጥረት በእጥፍ እንዲያሳድግ አሳስበዋል በሀገሪቱ ባለፉት ሁለት ዓመታት በመቶ ሺዎች የተቆጠሩ የሺያ እስልምና እምነት ተከታዮች መገደላቸው ይታወቃል በመጨረሻም የተኩስ አቁም ስምምነት ላይ ቢደረስም በትናንትናው እለት ምስራቅ ዩክሬን ውስጥ በተካሄደ ውጊያ አስራ አንድ ወታደሮች ተገድለዋል አርባ ቆስለዋል ሲል የዩክሬን ጦር ሰራዊት አስታውቋል። ትናንት የተደረሰው ስምምነት ገና ገቢራዊ አልሆነም። ውጊያው የተባባሰው በቅርብ ቀናት የፍልሚያ አምባ ሆና በከረመችው ዴባልትሴቭ ከተማ እንደነበረ ወታደራዊ ባለስልጣናቱ ገልጸዋል። የዩክሬን፣ የሩሲያ የጀርመንና የፈረንሳይ መሪዎች የተደረሰውን ስምምነት በመደገፍ መግለጫ ማውጣታቸው ይታወሳል። የተባበሩት መንግሥታት ዋና ጸሐፊ ባንኪሙን አራቱ መሪዎች ያደረጉትን ጥረት አሞግሰው ተኩስ አቁሙ በሁሉም ወገኖች እንዲከበር የሚጠብቁ መሆናቸውን አመልክተዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። የምታዳምጡት የአሜሪካ ድምፅ ሬዲዮ በ25 ና በ31 ሜትር ባንዶች የሚያስተላልፈውን የአርብ ምሽት ዝግጅታችንን ነው የምናስተናግዳችሁ ሄኖክ ሰማግዜር ና ቆንጂት ታየ ነን እስከ አራት ሰዓት ድረስ አብረናችሁ እናመሻለን በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች በድጋሚ እናስተዋውቃችሁ በዘንድሮ የሀገር አቀፍ ምርጫ ከምንጊዜውም የበለጠ ቁጥር ያላቸው እጩዎች መመዝገባቸውን የኢትዮጵያ ምርጫ ቦርድ አስታወቀ። መድረክ ከገዢው ፓርቲ ቀጥሎ በርካታ ተወዳዳሪዎችን አሰልፏል። በየመን የፖለቲካ ውጥረቱ ተበስ ይቅርታ፣ የፖለቲካ ውጥረቱ ተባብሷል። የተባበሩት መንግሥታት ድርጅት ሀገሪቱ እርስ በርስ ጦርነት አፋፍ ላይ ትገኛለች ብሏል። ዝርዝሩን ይዘናል። የጋራ ብልጽግና ሀገሮች የወጣቶች ጉዳይ ሚኒስትሮች ካሜሩን ውስጥ ተሰብስበው ወጣቶች አሸባሪ ድርጅቶችን ለመቀላቀል የሚገፋፋቸውን ሁኔታ እንዴት መከላከል እንደሚችሉ መክረዋል። በሁለተኛው አጋማሽ ደግሞ እሰጥ አገባ በመገናኛ ብዙሃን ነፃነት ላይ ያተኮረ ዝግጅት ያቀርባል። የኅትመት ታሪካችንም ያን ያህል ብዙም ሰፊ አይደለም። በእድገት ላይ እየሄደ ያለ ነው። ስለተለያየ አይነት ይዘት ማግኘቱ ጥሩ ነገር ስለሆነ ያንን ማበርታቱ ላይ ቢገፉበትና ሕዝቡም ደግሞ ተምሮ ያ ደረጃ ላይ ይደረሳል የሚል እምነት አለ። መንግስትም ሕዝቡን ያንን ያደርጋል ብሎ ቢያምን ነጻነቱን ወደ ማስፋቱ ላይ የሚያተኩር ይመስለኛል። ላነሳው ጥያቄ መልሱ በመንግስታቱ ተፈጥሮና ግብ ላይ ነው የሚመሰረተው፣ የሚከተሉት ርዕዮተ ዓለም ላይ። ከዚህ አንጻር የኢትዮጵያን መንግስት ህይወት አለማዊ ሰነዶች ስንመለከት የምናገኘው ነገር መንግስት የዜጎችን ነጻነት ማስከበር የሚለውን ፍትና እንደማይከተል ነው የምንረዳው። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱን አብይ ረሳችን እናሰማችሁ። በዘንድሮ አገር አቀፍ ምርጫ ከምንጊዜውም የበለጠ ቁጥር ያላቸው እጩዎች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። መድረክ ከገዢው ፓርቲ ቀጥሎ ብቁ ተወዳዳሪዎችን ማቅረቡም ተነግሯል። በመልካሶዳ ክልል ተፈጸመ የተባለውን ከምርጫ ጋር በተያያዘ የመብት ረገጣ የሚያጣራ ቡድን ለስራ ማሰማራቱን ቦርዱ ይፋ አድርጓል። መለስካቸው አመሀ ዝርዝሩን ይዟል። የኢትዮጵያ ብሔራዊ የምርጫ ቦርድ ዋና ጸሐፊና የጽህፈት ቤቱ ዋና ኃላፊ አቶ ነጋ ዶፌሳ በተለይ ለቪኦኤ በሰጡት ቃለ ምልልስ እንዳስታወቁት ከትናንት በስቲያ የተጠናቀቀው የእጩዎች ምዝገባ ውጤት በዝርዝር ታውቋል። እስከ ዛሬ ከተካሄዱት ምርጫዎች ሁሉ ከፍተኛ ቁጥር ያላቸው እጩዎች የተመዘገቡበትም በዚሁ ዙር እንደሆነ የገለጹት ኃላፊ 1884 እጩዎች ለሕዝብ ተወካዮች ምክር ቤት፣ 4166 እጩዎች ደግሞ ለክልል ምክር ቤቶች መመዝገባቸውን አስታውሰዋል። ከዚህ በፊት በነበሩት ምርጫዎች ትልቁ የእጩ ቁጥር የነበረው 2002 ነበረ፣ እሱም 2200 እጩዎች ነበሩ። በዘንድሮ ግን 6050 ማለት ሶስት እጥፍ ነው። በሀገራችን የምርጫ ታሪክ ውስጥ በጣም ትልቅ እጩ የተመዘገበበት ምርጫ ነው። ትልቅ ተሳትፎ ነው ማለት ይቻላል። ከፖለቲካ ፓርቲዎችም ተሳትፎ አኳያ ስንመለከት ስልሳ የፖለቲካ ፓርቲዎች የሚወዳደሩበትን ምልክት ወስዶ ነበር። ከዚህ ውስጥ በአሁኑ ጊዜ አምሳ ሰባት የፖለቲካ ፓርቲዎች እጩዎቻቸውን አስመዝግበው ወደ ውድድሩ የገቡበት ሁኔታ አለ። ተፎካካሪ ፓርቲዎች ሁሉ እንደየአቅማቸው ለክልልና ለህዝብ ተወካዮች ምክር ቤት እጩዎችን እንዳቀረቡ የሚናገሩት አቶ ነጋ ቦርዱ ፓርቲዎችን ትንሽና ትልቅ ብርቱና ደካማ ብሎ እንደማይፈርጅ ያስረዳሉ። ብዙ እጩዎች ያቀረቡትን ፓርቲዎች ለይተው ለመናገር ፈቃደኛ ቢሆኑም የእጩዎቹን ቁጥር ለመግለጽ ግን አልፈለጉም። እንግዲህ አንድ ሁለቱን ላንሳ። ከኢህአዴግ ቀጥሎ ትልቅ ቁጥር ያቀረበው መድረክ ፓርቲ ነው። ስለዚህ ሌሎችም ከዚህ በኋላ ያሉትም ሌሎቹም አምሳ ሰባቱ የፖለቲካ ፓርቲዎቹ እንደየችሎታቸው ማቅረብ በሚችሉት ልክ እጩ አቅርበዋል እና እያንዳንዱን መዘርዘር ስለሚያስቸግር ነው አስፈላጊም ስላልሆነ ነው። ግን ሁሉም ፓርቲዎች ያቀረቡት እጩ ከፍተኛ ቁጥር ነው ማለት ይቻላል። ለዚህ ምርጫ በመራጮችም ሆነ በእጩዎች ምዝገባ ወቅት የምርጫ አስፈጻሚዎችና የአካባቢ ታጣቂዎች፣ እንዲሁም የገዢ ፓርቲ ካድሬዎች የተቃዋሚ ፓርቲዎች ደጋፊዎች ናቸው በሚባሉ ዜጎች ላይ ከፍተኛ በደል እንደፈጸሙ በተለይ ተቃዋሚ ፓርቲዎች የሚባሉት ሁሉ በየጊዜው የሚገልጹት ጉዳይ እንደሆነ ቪኦኤ ለቦርዱ ጸሐፊ አንስተውባቸው ነበረ በተለይም በቅርቡ በመድረክ የቀረበው ክስ እጅግ ሰፊ መሆኑን ጠቅሶ እንደ ምሳሌ በምስራቅ ሐረርጌ አቶ ጃፈር መሃዲ የሚባሉ የመድረክ ወኪል አባሎችን በዕጩነት ለማስመዝገብ ሄደው ድብደባ እንደተፈጸመባቸው በምዕራብ ሸዋ በጀልዱና በጉደር ምርጫ ጣቢያዎች፣ በኢልባቦር አካባቢ በበደልና በገቺ አካባቢዎች፣ በደቡብ ክልል በተለያዩ አካባቢዎች በመራጮችና በእጩዎች ላይ የተለያዩ በደሎች እንደተፈጸሙባቸው እና ሕግ ከሚፈቅደው ውጪ መራጮችና እጩዎች እንዳይመዘገቡ በምርጫ አስፈጻሚዎች የተለያዩ እንቅፋቶች ይፈጠሩባቸው እንደነበረ ከመድረክ እንደተገለጸለት አስታውሶ በቦርዱ የተሰጡ መፍትሄዎች እንዳሉ የቦርዱን ጸሐፊ ጠይቋቸዋል። አቶ ነጋዱ ፊሳ በበኩላቸው ችግሮችን አቅም በፈቀደ ሁሉ መፍትሄ ለመስጠት እንደተሞከረ ያስረዳሉ። ከችግሮቹም ትምህርት ለመውሰድ ሲባል በጥልቀት ጉዳዮቹ እንደሚመረመሩ ያስረዱና በአንዳንድ ፓርቲዎች ግን ችግሮቹ ተጋነው እንደሚቀርቡ ይከራከራሉ። በዚህ ሳምንት መጀመሪያ ላይ መድረክ በደቡብ ኦሮሚያ በቦረና ዞን በመልካሶወዳ ምርጫ ክልል ጽህፈት ቤት ኃላፊ ከ50 በላይ የሆኑ ዜጎች የመምረጥ መብታቸውን የሚገፍ እርምጃ በምርጫ አስፈጻሚዎች እንደተፈጸመባቸው የሚገልጽ ደብዳቤ ለቡሌ ሆራ ወረዳ ፖሊስ ጽህፈት ቤት የጻፉት ግልባጭ እንደደረሰው ይፋ ያደረገው ዜና ይደርሳሉ ለሚባሉ ሕገወጥ ድርጊቶች በቂ ማስረጃ አይሆንም ለሚለው ጥያቄ አቶ ነጋ የሰጡት መልስ ይሄ ነበር። የክልሉ ምርጫ አስፈጻሚ ጻፍ የተባለው ደብዳቤ አንደኛ አይደለም ለዋና መስሪያ ቤት ለዞን ማስተባበሪያውም አልደረሰም፣ ለክልል ቅርንጫፍ ቤት ኃላፊውም አልደረሰም፣ ለፖሊሶችም አልደረሰም። አሁን ደርሶናል ደብዳቤው። ይሄ ችግር ስለመፈጠሩ ነው የሚሉት የመድረክ ተወካዮች ናቸው። ስለዚህ እንዴት ለዚህ ፓርቲ ደረሰ? ለኛ የእኛ አካል የጻፈው ደብዳቤ ለኛ ሳይደርስ ለመድረክ ብቻ እንዴት ሊደርስ ቻለ የምለውን ጭምር የምናጣራው ይሆናል ማለት ነው። የመጨረሻውን ውጤት አጣሪ ቡድኑ እንደተላከው አጣርቶ ሲያመጣ የመጨረሻውን ለሀገራችን ሕዝብ መግለጽ ይቻላል። ሁኔታውን ግን ምርጫ አስፈጻሚ የምለው አረቀኩና ጠረጴዛ ላይ ቁጭ አረኩ የመድረክ ተወካዮች ወስደውብኝ እኔ ሳላቅ ሰርቆብኝ ወጡ ነው የምለው። ደብዳቤውም የቦርዱ ጸሐፊ እንዳሉት ረቂቅ ሳይሆን ስራው የተጠናቀቀ ፊርማና ማህተም ያረፈበት እንደሆነ መድረክ አረጋግጠዋል። አቶ ነጋ ጨምረው እንደገለጹት ከሆነ እንዳይመዘገቡ ተከልክሏል የተባሉት ከአምሳ በላይ መራጮችም እንደተመዘገቡ በቦርዱ ተረጋግጧል። ይሁንና የመጨረሻ ውጤት የሚታወቀው አጣሪ ቡድኑ ስራውን ሲያጠናቅቅ እንደሆነም አቶ ነጋ ያስገነዝባሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በደቡብ ኦሮሚያ በቦረና ዞን በመልካሶዳ ምርጫ ክልል ጽህፈት ቤት ኃላፊ ተጻፈ የተባለው የ57 ዜጎችን የመምረጥ መብት መገፈፍ የሚቃወም በአቶ ሐሚድ ሁሴን የተጻፈ ደብዳቤ ለብሔራዊ የምርጫ ቦርድ እንደደረሰና ቦርዱም እንዳሳወቃቸው የኦሮሚያ ክልል ምርጫ ቦርድ ኃላፊ አምባሳደር ዲሳሳ ዲሪብሳ ባለፈው አርብ ለቪኦኤ የኦሮምኛ ቋንቋ ስርጭት ገልጸዋል። በዚያም መሰረት የተፈጠረው የህግ ጥሰት ታርሞ ሃምሳ ሰባቱ ዜጎች ለምርጫው እንዲመዘገቡ መደረጉን አስታውቀዋል። ከብሔራዊ ምርጫ ቦርድ እንዲህ የሚል ደብዳቤ ተጽፏል፣ እንዲህ አይነት ቅሬታ ተሰምቷል የሚል ነገር በስልክ ተነግሮኛል። በዚህ ላይ ተመርኩዘን ለቦረና ዞን ኃላፊ መመሪያ አስተላልፈን እርሱም ወርዶ አጥንቶ የመድረክ ተወካዩም ነገሩን ተከታትሎ አጣርቶ አዎ ተሳስተናል ብለዋል። አቤቱታ ያቀረቡትም ሰው መመዝገባቸውን ነው የደረሰኝ መረጃ። የመን በፖለቲካ ውጥረት ላይ ትገኛለች። የሀገሪቱ ፕሬዝዳንት ባለፈው ወር ስራቸውን እንዲለቁ ተገደዋል። የየመን ብሔር ብሔረሰቦች ተስማምተው ሀገር መምራትም ተስኗቸው ይታያል። የሁቲ ብሔር አማጺያን መዲናይቱ ሰናን በቁጥጥር ሥር አውለዋል። የሰና ኗሪዎችም የሁቲዎችን አገዛዝ በመቃወም ሰልፍ በማድረግ ላይ ናቸው። የሁቲ መሪዎች ሥልጣን የመጋራት ፍላጎት እንዳላቸው ቢገልጹም በዛ አቅጣጫ ተግባራዊ እርምጃ ሲወስዱ አልታየም፣ ትላለች የቪኦኤዋ ስላቲካሆ። ከሰሜን የመን ተራሮች ገስግሰው መዲናይቱ ሰናን የተቆጣጠሩት የሁቲ የሽያ እስልምና ተከታዮች ናቸው። የሰናን መንግሥት አፍርሰው ሀገሪቱን የሚያስተዳድር ምክር ቤትን በማቋቋም ላይ ናቸው። ይህንን ተከትሎ ዩናይትድ ስቴትስና በርካታ የአውሮፓ አገሮች ኤምባሲዎቻቸውን ዘግተዋል ወይም ወደ ሌሎች ስፍራዎች አዛውረዋል። የሁቲዎች ቃል አቀባይ ለቪኦኤ ሲናገሩ የውጭ ዲፕሎማቶች ሀገሪቱን ለቀው መውጣታቸው በየመን ላይ ተጽዕኖ አይኖረውም ብለዋል። ኤምባሲዎች ሰነአን ለቀው የወጡት በየመን ሕዝቦች ፍላጎት ላይ ሊያሳድሩት የሚችሉት አንዳችም አይነት ጫና እንደሌለ በመረዳታቸው ነው። የሁቲ አማጽያን የዩናይትድ ስቴትስ ኤምባሲ ተሽከርካሪዎችን ወርሰዋል። አማጽያኑ ተሽከርካሪዎቹን ለተባበሩት መንግስታት ድርጅት እንደሚያስረክቡ ማስታውቀዋል። የሁቲ አማጽያን ከኢራን የጦር መሳሪያ እና ወታደራዊ ምክር እርዳታ እንደሚያገኙ ይነገራል። ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጄን ሳኪ በትናንትናው እለት ሲናገሩ ይሄ ስለመሆኑ መሆኑ ግልጽ መረጃ የለም ብለዋል። ሑቲዎች ከኢራን ጋር እኛን የሚያሳስብ ግንኙነት አላቸው። ኢራን ኢራን ሑቲዎቹን ታግዛለች የሚሉ መረጃዎች ደርሰውናል። ኢራን በየመን ሑቲዎችን በማስተባበርና በቀጥታ በመርዳት ያላትን ሚና የሚያረጋግጥ መረጃ እስካሁን አላገኘንም። በዩናይትድ ስቴትስ የሚደገፉት የየመን ፕሬዚዳንት አብድራቡ መንሱር ሀዲ የሁቲ አማጽያን ቤተ መንግስታቸውን ባለፈው ወር ሰብረው ከገቡ በኋላ ስራቸውን ለቀዋል። ሁቲዎች ከሌሎች የየመን ብሔሮች ጋር ስልጣን የመጋራት ፍላጎት እንዳላቸውና ከዩናይትድ ስቴትስ ጋርም ጭምር የመስራት ፍላጎት እንዳላቸው ይገልጻሉ። በዚህ ረገድ ግን ተጨባጭ እርምጃ ሲወስዱ አልታየም። በየመን የሚታየው የፖለቲካ ትኩሳት እንዳሳሰባቸው የተባበሩት መንግስታት ድርጅት ዋና ጸሐፊ ባን ኪሙን ተናግረዋል። የመን በእርስ በእርስ ጦርነት አፋፍ ላይ ትገኛለች ብለዋል። የመን አይናችን እያየ አዘግት ውስጥ እየገባች ነው። አያገባንም ብለን ቆመን ማየት አንችልም። በአሁኑ ወቅት አገሪቱ የተለያዩ ፈተናዎች ተጋርጠውባታል። በሰና አደገኛ የፖለቲካ ቀውስ ተቀስቅሷል። ፕሬዚዳንት አብዱራቡ ማንሱር ሀዲና ጠቅላይ ሚኒስትሩ ኮብልለዋል። ሚስተር ባን አክለውም ፕሬዚዳንቱ፣ ጠቅላይ ሚኒስትሩና የካቢኔ ሚኒስትሮቹ የመንቀሳቀስ መብታቸው እንዲጠበቅ ጥሪ አስተላልፈዋል። በተጨማሪም የጸጥታ አካላት በሰላማዊ ሰልፈኞችና በጋዜጠኞች ላይ የሚወስዷቸው ያልተመጣጠኑ የኃይል ጥቃቶች እንዳሳሰቧቸውም ገልጸዋል። ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባ ስናልፍ የጋራ ብልጽግና ሀገሮች የወጣቶች ጉዳይ ሚኒስትሮች ካሜሩን ውስጥ ተሰብስበው ወጣቶች አሸባሪ ድርጅቶችን ለመቀላቀል የሚገፋፋቸውን ሁኔታ እንዴት መከላከል እንደሚችሉ የመከሩበትን ጉባኤ አጠናቀዋል። ሚኒስትሮቹ በዚህ ስብሰባቸው ላይ ወጣቶችን በዋናነት አሸባሪ ድርጅቶችን እንዲቀላቀሉ የሚያደርጓቸው ሁለት ምክንያቶች ስራአጥነትና ሀገሮች ወጣቶችን በውሳኔ አሰጣጡ ሂደት እንዲካፈሉ አለማድረጋቸው ነው ሲሉ ተስማምተዋል። ሞኪ ኤድዊን ኪንዴዜካ ከዋና ከተማዋ ከያውንዴ ተከታዩን ዘገባ አጠናቅሯል። ሰሎሞን ክፍሌ ያቀርበዋል። የጋራ ብልጽግና ሀገሮች ምክትል ዋና ጸሐፊ ዲዮዳት ማሃራጅ እንደገለጹት አፍሪካ ከጠቅላላ ሕዝቧ 65 በመቶ የሚሆነው ዕድሜው ከ35 በታች ያለ በመሆኑ በዓለም ከሁሉም አህጉራት የበለጠ ወጣቶች አሏት። ከ10 እስከ 15 ሚሊዮን ሕዝብ ደግሞ በየአመቱ የሥራውን ዓለም ይቀላቀላል። በመሆኑም፣ ይላሉ ምክትል ዋና ጸሐፊ ማኅራጅ፣ በመሆኑም እንደ አፍሪካ ላለ ድሃ አህጉር፣ እንደ አፍሪካ ላለ የጦርነት የበሽታና የአሸባሪዎች ችግር ጎልቶ የሚታይበት አህጉር በጣም አደገኛ ሁኔታን ይደቅናል። ሕዝቡ በአብዛኛው ሥራ አጥነው መተዳደሪያ ገንዘብ የለውም። ትምህርት አልቀሰምም። በሚኖርበት አካባቢ ደግሞ መሠረታዊ አገልግሎቶችን አያገኝም። እናም እነዚህ ነገሮች ሁሉ በሌሉበት ሁኔታ ሌሎች ነገሮችን መስራት ይከጅለው ይሆናል። እኛ ማድረግ የምንፈልገው ኃላፊነቱ ብሔራዊ መሠረት ኖሮት የትኛው አማራጭ የተሻለ አማራጭ ሊሆን እንደሚችል ለመንግስታቱ ውሳኔ ማቅረብ ነው። የናሚቢያዋን ተወላጅ ካጂኩሩ ፖሊንን ጨምሮ የአፍሪካ ወጣት መሪዎች የሚሉት ከህዝቡ አብላጫውን ቁጥር የያዙት የአፍሪካ ወጣቶች ፖሊሲዎች ከመረቀቃቸው በፊት ያላቸው ሀሳብ አይደመጥም ነው። የአፍሪቃን ወጣቶች ድምፅ እንዳይሰማ በዋናነት የሚጫነው አንዱ በወጣቶችና ትላልቆቹ መካከል ምክክር ያለመኖሩ ነው። እንዴት ነው የተለያየ ባህል፣ ልምድና ችሎታ ያላቸውን የህብረተሰብ ክፍሎች ማዋሃድ የሚቻለው? ማዋሃድ የምትችለው በጋራ ቁጭ ብለው እንዲወያዩ በማድረግና ምክር በመለገስ ነው። ዝም ብለህ በግምት አትስራ። ወይም ደግሞ የአፍሪቃን ወጣቶች የሚጠቅመው ይሄ ነው ብለ የግልህን ድምዳሜ ስራ ላይ ለማዋል አትሞ። የካሜሩን ብሔራዊ ወጣቶች ጉባኤ አባል ዣን ማርክ አፌሲ ባፎር በበኩሉ ሲናገር የአህጉሪቱ ወጣቶች አሁንም ብዙ ፈተናዎች አሉባቸው ምክንያቱም የየሀገሮቻቸው ስርዓተ ትምህርቶች ሙሉ ችሎታቸውን ለማበርከት ስለማያስችላቸው ነው ብሏል። የትምህርት ሥርዓቱን ማሻሻል ይኖርብናል። ወጣቱን ወደ ስራ ከማሰማራት አስቀድሞ ለተገቢው ሙያ ማሰልጠን ያስፈልጋል። ወጣቶች የራሳቸውን ስራ እንዲፈጥሩ ማብቃት ይገባናል። ነፃነታችንን በተጎናጸፍንበት ወቅት ከነበረው የትምህርት አሰጣጥ ተላቀን ዘመናዊ አሰራር ውስጥ መግባት አለብን። አስተዳዳሪዎች የመንግሥት ሠራተኞችን በመቅጠር ይህችን አዲስ ሀገር በትምህርት ማነጽ አለባቸው። አፌሲ ባፎር አክሎም ወጣቶች ብድር ከባንክ ለማግኘት ከባድ ችግር ይገጥማቸዋል ይላል። የዛምቢያ ወጣቶችና ስፖርት ሚኒስትር ዴቪድ ሙሶንዳ በበኩላቸው ሲያስረዱ ደግሞ ሽብርተኝነት በተለይ በናይጄሪያ ያለው የቦኮ ሐራም ነውጠኞች እንቅስቃሴ በከፊል የወለደው ስር የሰደደ ስራ አጥነት ነው ይላሉ። ስራ አጥነት ግን ወጣቱ ወደ ህገ ወጥ ተግባር እንዲሰማራ ፈቃድ አይሰጥም። ይህ ሁኔታ መንግስትን እንዲሁም የጋራ ብልጽግና ሀገሮችን ያሳስባቸዋል። ወጣቱን በተመለከተ መላውን ዓለም ያሳስባል። በአፍሪካ ቁጥሩ እጅግ የበዛ ወጣት የሆነ ማህበረሰብ አለ። በጣም አምራች ክፍል ነው። ጉልበቱም አለው። በዚህ መሃል ግን ወጣቱ እየሄደ አሸባሪ ቡድኖችን መቀላቀሉ ለስራ አጡ ችግር መፍትሄ አይሆንም። በያውንዴ የተሰበሰቡ የወጣቶች ጉዳይ ሚኒስትሮች ይህን ባልታሰበ ሰዓት ሊፈነዳ የሚችል የሥራ አጥነት ቦምብ ለማምከን ከግሉ ዘርፍና ከመንግስታት ጋር በመስራት ጤናማ፣ መልካምና ተፎካካሪ የሥራ እድል ለመፍጠር እንችላለን ነው ለዚህም ከበርቴ ኩባንያዎች መዋለ ንዋይ በአፍሪካ እንዲመድቡና በአፍሪካ ወጣቶች ጉልበት እንዲጠቀሙ እናበረታታለን ሲሉም ያስረዳሉ። ሚኒስትሮቹ በመጨረሻም የአፍሪካ ሀገሮች በግብርና መስኩ ይበልጥ መዋለ ንዋይ እንዲመድቡ ጥሪያቸውን በድጋሚ አቅርበዋል። እንደ አውሮፓን ዘመን አቆጣጠር ከ1985 ዓ ም በፊት ሰባ ከመቶ ለሚደርሱ የአፍሪካ ወጣቶች ሥራ ፈጥሮ የነበረው የግብርና ዘርፉ ነው። በአሁኑ ጊዜ ግን የመንግስት ድጋፍ ስለሌለው ብዙ ወጣቶችን መሳብ አልቻለም። ክቡራትና ክቡራን አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ የአማርኛ ቋንቋ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭት ነው። ተከታዩ ዝግጅታችን እሰጥ አገባ ይሆናል። የኢትዮጵያ መገናኛ ብዙሃን ዛሬም ጠንካራ የመንግሥት የቁጥጥር መዳፍ እንደተጫነው ነው። በዚህም በርካታ ጋዜጠኞች ራሳቸውን በራሳቸው እስከ መገደብ ደርሰዋል ሲል ይንደረደራል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዋች በቅርቡ ይፋ ባደረገው ዓመታዊ ዘገባው ባለፉት ቅርብ ወራት ብቻ ስድስት የህትመት ውጤቶች ተዘግተዋል። ባለፈው አንድ ዓመት ጊዜ ውስጥ ብቻ ከ30 በላይ ጋዜጠኞች በደረሰባቸው ወከባ ከአገር ኮብልለው ወጥተዋል ሲል የተቸው ደግሞ ትናንት ዕለት ዓመታዊ የመገናኛ ብዙሀን ነጻነት አሐዝን የዳሰሰ ሪፖርቱን የያዘው ዓለም አቀፉ ድንበር የለሽ የጋዜጠኞች መብት ተቆርቋሪ ቡድን አር ኤስ ኤፍ ነው። የኢትዮጵያ መንግስት በግሉ የመገናኛ ብዙሃን ላይ የተቃጣ ዛቻ ባለውና ኢትዮጵያን ይዞ በተመለከተው ዘገባው በኢትዮጵያ ልማት እድገትና ብልጽግና የመብቶች ነጻነትና ዘላቂ ሰላም ብሎም ለዚያ የሚያዳርሱ ሁነኛ አቅጣጫዎች ላይ ትኩረት በማድረግ የዜጎችን ከህግ ፊት እኩል የመታየት ሰብአዊ መብት የኢትዮጵያ አያያዝ በማስቀደም የጀመረው የሰጣ ገባ ተከታታይ ዝግጅት ሁለተኛ ምዕራፍ ሐሳብን በመግለጽ ነፃነት የኢትዮጵያ ይዞታ ላይ ያተኩራል። የክርክሩ ተሳታፊዎች አቶ መስፍን ነጋሽ በአሁኑ ወቅት በስቶክሆልም ስዊድን ከተማ ነዋሪ የሆነው የቀድሞ የአዲስ ነገር ጋዜጣ ዋና አዘጋጅ ሲሆን፣ በምስራቅ ዩናይትድ ስቴትስ የፔንስልቬንያ የፊላዴልፊያ ከተማ ነዋሪ የሆኑት አቶ ጸጋ ያረፈ በአለም አቀፍ ግጭቶች አፈታት የጤና መስክ ይቅርታ የጥናት መስክ የሰለጠኑ ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የመጨረሻውን ክፍል የዛሬውን ማለት ነው ካለፈው ሳምንት ይቀጥላል። እስኪ አንድ መሠረታዊ ጥያቄና አንሳ በግል እንደ ዜጋም የሚያሳስባችሁ ወይም የሚመለከታችሁ ወይም በግላችሁ መግለጻችሁ የበለጠ የሚያጎላው የኢትዮጵያ መንግስት የዜጎችን ሀሳብን በነፃነት የመግለጽ መብት ገድበዋል የሚለው ቀደም ብለን እንዳነሳ ነው። ዓለም አቀፍ ተቋማት ያነሳሉ፣ ድርጅቶች ያነሳሉ፣ ዜጎች ያነሳሉ። ሀሳብን በነጻነት መግለጽ የመብት መሰረት በመሆኑ ሌሎች አገሮች ስለሚያ መኖሩ ለምን ግድ ይላቸዋል? በተደጋጋሚ የሚመጣ ርዕስ ነው እንድንነጋገርበት ለምን ምክንያት ይሆናል? አቶ ጸጋዬ እድሉን ለርሶ ልስጥ። አዎ የህዝቦች ሀሳባቸውን በግልጽ መግለጽ፣ እንደዚሁም ደግሞ የመገናኛ ብዙሀን ስራቸውን ባልተገደበ መልኩ መስራት መቻላቸው በጣም በጣም አስፈላጊ የሆነ ነገር ነው። ያ መንግስት በተቻለው መጠን የሚያደርገውን ካለበት ኃላፊነት አንጻር የሚሰራቸውን ስራዎች ባላንስ ማድረግ መቻል አለበት። ምንድን ነው ለምሳሌ አሁን የትኛው ነው የሚከብደው ወይም የትኛው ነው የሚብሰው ወደሚለው ላይ ለምሳሌ አሁን ሀሳብን በግልጽ የመግለጽና ሰዎች ያለምንም ተአቅቦ ድምጻቸውን ማሰማት መቻላቸውና የተነገሩ ድምጾችን መስማት መቻላቸው አስፈላጊ ነው። መንግስት ደግሞ ካለበት ኃላፊነት አንጻር አይ ይሄ አይነቱ ነገር ከተነገረ ወይም ደግሞ ይሄ አይነቱ ነገር ከተባለ ማስረጃ የሌለው ነገር ከሆነ ህዝብን የሚበትንና ለሀገር ጸጥታ ጥሩ አዝማሚያ የማይኖረው ነው በሚል ደረጃ ጫና ካበዛ እንግዲህ የሚነገሩ ነገሮች እያነሱ ሊሄዱ ይችላሉ ማለት ነው። እስኪ እሱ ጋር ጥያቄ ላስከትል። በእርግጥ መንግስት ዜጎች መስማት ያለባቸውንና የሌለባቸውን የመወሰን የመገደብ የመንግስት ስልጣን ነው። በእርግጥ ስልጣን አለው የለውም። በህገ መንግስቱም ቢሆን በመንግስትን ፖሊሲ ደረጃ እንደሌለው ነው የሚገልጹት። ነገር ግን በትክክል ነገሩ ሲተገበር ምን ያህል ተሳክቶላቸዋል የሚለው ነገር እንግዲህ ይሄ ነው። አሁን እየተነጋገርንበት ያለነው ነገር መንግስት ያው ህግጋትን ያወጣል። የፕሬስ ስራዎች የሚካሄዱበትን የጨዋታ ህግ ማለት ነው። ያንን ያወጣል። በዛ መሰረት እንግዲህ ደግሞ ውሳኔዎች አሉ ግን አገራችን ውስጥ ያለው የሚዲያ ሁኔታ ለምሳሌ አሁን ሬዲዮ ይሁን እንደዚህ ቅድም አቶ መስፍን ግዴል ይባል እና ነገሩ ከዛ በኋላ ሰዊ ለየው የሚል አንድምታ አቅርበው ነበረ። እኔ በሰጡት አስተያየት ላይ ተመርኩዘውና ያን አንድ ነገር አስታወሰኝ። ምንድን ነው ባለፈው የነበረውን ምርጫ በፈረንጆች አቆጣጠር በሁለት ሺ አምስት በሀገራችን በዘጠና ሰባት ላይ የነበረው ማለት ነው ታይቶ የማይታወቅ አይነት በተለይ በተለይ የፖለቲካ ፓርቲዎችን ለመገናኛ ብዙሀን በጣም በጣም ክፍት በሆነ መልኩ ቀርቦ አሜሪካም ራሱ የሌለ ነገር ነው። አሜሪካ በጣም በጣም በጣም ሚሊዮን ብር ከሌለ። መገናኛ ብዙሀን ጋር ቀርበህ ብዙ ጊዜ ሀሳብን ማስተላለፍ አትችልም፣ ለፖለቲካ መቀመጫ እየሮጥክም እንኳን ቢሆን እና በዛ ሰዓት በጣም ነገሮች ልቅ ከመሆናቸው የተነሳን የራሴ ራሴ የሚገርም ነው። ሀገራችን በጣም ሄዳለች ማለት ነው፣ ተሻሻላለች ማለት ነው። ግን ስጋቶችም ነበሩኝ በመሀሉ። ምክንያቱም ምን ያህል የሀገራችንን የባህል ተጽዕኖ ከመረዳት አንጻር የተደረጉ ዝግጅቶች ናቸው በሚለው ማለት ነው። እና እንግዲህ ወደ ምርጫ ዘጠና ሰባት በዳሰሳ መልክ መለስ ስልበል እና የነበረውን ሁኔታ እንደገና ልንተርከው አያስፈልገንም። ግን እና አንዳንድ ሰዎች ግምገማ አደረግን ካሉ ሰዎች የሰማሁትን ነው። ባላገሩ ጋር ሂደን ምን ነው ምን ነው እንደው እናንተ እሺ፣ ከተማው ሰው መቼም ደህና ግን፣ እናንተ ጋር ነው አብረን ብዙ ነገር እያደረጋችሁልን ለዚህ የበቃ ነው። በትግሎ ሰዓት እንደዚህ ና እንደገና ደግሞ ለእናንተ ብዙ ለውጥ አምጥተንላችኋል ይሰጡሃል። ምን ነው እናንተስ፣ እንደው በዚህ ደረጃ እንደ መካድ አደረጋችሁን? የሚል ነገር ሲቀርብላቸው ባላገሮቹ አሉ የተባለው ምንድን ነው እንደሚገርም እኮ ነው። እኛ በራሱ ሬዲዮ የሚሰደብ መንግሥት ሰምተን አናውቅም። እና እኛማ በቃ አልቆላችኋል ብለን ነበር የደመደብ ነው። የለ በቃ እነዚህ ሰዎች አልሆነላቸውም። ባይሆን እንግዲህ በቃ የሚመጣው ጋር እንደው በዛው ብንለማመድ ይሻላል ከወዲሁ ብለን ነው ብለው ያቀረቡት ነገር ነበረ። እንግዲህ ይሄ ምን ያህል እውነት ይሁን ውሸት እሱን ነው ሰሚው ራሱ ይመርምረው። ግን ሚዲያ ምን ያህል ተጽዕኖ እንዳለው በሀገራችን በአጠቃላይ ሰው በሚዲያ የሚሰማውን ነገር ምን ያህል አሜን ብሎ እንደሚቀበል ቅድም ከጠቀስኩት ጋር የሚያያ ስለ መልካም እንዳሉት በትክክል ምን ያህል ተጽዕኖ አሳድሯል የሚለው መረጃው መመርመርም ማረጋገጥም ይጠይቃል። የባህል ጉዳይ አስተዋጽኦ አለው የሚለው አጽንኦት የሰጡት ይመስለኛል። ባጭሩ ግን ለአቶ መስፍን እድል ከመስጠቴ በፊት በመብት ላይ ገደብ መደረግን በመገናኛ ብዙሀን ጨምሮ ይደግፋሉ አልደግፍ አቶ መስፍን ቀደም ብለህ እንደተከታተልከው ሁለት ጥያቄዎች ተነስተዋል። አንተስ የንግግር ነጻነት በኢትዮጵያ መከበሩ ለምን ግድ ይልሃል? በንግግር ነጻነት ላይ በአንድ ወይም በሌላ ምክንያት ገደብስ መጣል አለበት ብለህ ታምናለህ? የመጀመሪያው እና በጣም በጣም አስፈላጊው ጥያቄ የመግለጽ ነጻነት ለምን ያስፈልጋል ብለህ ታምናለህ? በሶስት ዋና ዋና ምክንያቶች ነው እኔ ሀሳብን የመግለጽ መብት ለሁሉም ዜጋ መከበር አለበት ብዬ የማምን ነው። አንደኛ ሰው በመሆናችን ያገኘነው ነገር ነው። መንግስት የሰጠን ችሮታ አይደለም። በአንድ ነገር ላይ የሆነ አይነት ሀሳብ፣ አመለካከት የምናዳብረው ያንን አመለካከት ለሰው ማካፈል የምንፈልገው ተፈጥሯዊ ስለሆነ ጭምር ነው። ስለዚህ ይሄ ሀሳብን የመግለጽ እና የማካፈል ነጻነት ተፈጥሯዊ ሀብቴን እንድጠቀም የሚያስችለኝ ስለሆነ ለእኔ በጣም በጣም አስፈላጊ ነገር ነው። ሁለተኛው ደግሞ ከእኔ ውጪ ያሉ ሰዎች ምን እንደሚሉ መስማት እፈልጋለሁ፣ የእኔንም ማካፈል እፈልጋለሁ። ይሄንን አደጋ ላይ ሳልወድቅ ማድረግ የምችለው ሀሳብን የመግለጽ ነጻነቴ የሚከበርበት ፖለቲካዊ እና ማህበራዊ ድባብ ከተፈጠረ ነው። ስለዚህ ሁለተኛው ምክንያቴ ነው። ሶስተኛው እና ከሌሎቹ ባላነሰ ሁኔታ በጣም አስፈላጊው ደግሞ የተሻለ ህብረተሰብ ለመፍጠር ሀሳብን የመግለጽ ነጻነት ቁልፍ ነገር ስለሆነ ነው። ችግሮቻችንን ተነጋግረን ለመረዳት ጭምር ሀሳባችንን በነጻነት የምንገልጽበት ሁኔታ መመቻቸት አለበት። ሀሳባችንን በነጻነት መግለጽ ካልቻልም፣ አሁን በኢትዮጵያ እንደሚደረገው የአንድ ቡድን አመለካከት ብቻ መሞከሪያ ነው የሚሆነው። ሀገር ህዝብ የሚወያይበት የተለያዩ ሀሳቦች ለውድድር ቀርበው በጊዜው የተሻለ የተባለው በህዝብ የሚደገፈው ሳይሆን አንድ ጉልበተኛ የሚያመጣው ሀሳብ ብቻ ህዝብ ላይ ይጫናል። ስለዚህ የተሻለ ህብረተሰብ ለመፍጠር ቁልፍ ከሆኑት መብቶች እና ሁኔታዎች አንዱ ሀሳብን የመግለጽ ነጻነት መከበር ስለሆነ ጭምር ይሄ መብት ለሁሉም ዜጋ መከበር አለበት ብዬ አምናለሁኝ። መልካም። በንግግር ነጻነት ላይ ገደብስ መጣል አለበት ብለህ ታምናለህ? ሀሳብን በመግለጽ ነጻነት ላይ ገደብ መደረግ አለበት ብለህ ታምናለህ ወይ? በሚገርም ሁኔታ ከአቶ ጸጋዬ ጋራ ማዶና ማዶ ነው፣ በዚህ ላይ የቆም ነው። እኔ ሀሳብን በመግለጽ ነጻነት ላይ በመርህ ደረጃ ገደብ ባይደረግ ወዳለሁ ግን የምንኖርበት አለም የምንኖርበት ህብረተሰብ አንዳንድ ገደቦችን እንድንጥል ያስገድደናል ብዬ አምናለሁ ምን አይነት ገደቦች ለምሳሌ በራሱ በተባበሩት መንግስታት ድርጅት የዚህ የሰብአዊ መብት ድንጋጌዎች ላይ ሀሳብን ስለ መግለጽ ነጻነት በሚያወሳው አንቀጽና እሱን ለማብራራት አብሮ ባለው ማብራሪያ ላይ በግልጽ እንደተቀመጠው የተለያዩ ህብረተሰቦች በተለያየ ሁኔታ ገደብ ሊያደርጉ ይችላል ለምሳሌ በጦርነት ወቅት ሊሆን ይችላል። ወይም ለምሳሌ ይሄ በአማርኛም እንደሚለ አባል አላውቅም፣ ሄት ስፒች ሊሆን ይችላል። የጥላቻ መንፈስ የሚያዛምት ንግግር፣ የጥላቻ መንፈስ ያለው ንግግርን በተወሰነ መንገድ መገደብ አስፈላጊ የሚሆንበት ሁኔታ ሊኖር ይችላል። ያ ሲደረግ ግን እንዲሁ አሁን ኢትዮጵያ ውስጥ እንደሚደረገው እንዲሁ በደፈናው አደባባይ የወጡ አንድ የተገኘውን ሰው ሁሉ አሸባሪና ከገሌ ጋር እንትን ሆንክ በሚል ሳይሆን በህግ ነፃ ፍርድ ቤቶች በሚያዩት፣ እንዲሁም ቀድሞ በወጣ ዝርዝር ህግ የዚህ የተባበሩት መንግስታት ድርጅት ማስታወሻ አንድ አራት ቅድመ ሁኔታዎች ያስቀምጣል፣ ገደብ ሊጣልበት የሚችለውን ነገር። አንደኛ ገደቡ በህግ የተጣለ መሆን አለበት። ሁለተኛ አጠቃላይ አይደለም መሆን ያለበት ዝርዝር መሆን አለበት። ሶስተኛ የሚጣለው ገደብ እጅግ አስፈላጊ መሆን አለበት። አራተኛ ገደቡ ንግግሩ ወይም ሀሳቡ ሲተላለፍ ከሚያደርሰው ጉዳት ጋር ተመጣጣኝ መሆን አለበት። በእነዚህና ሌሎችም ሀገሮች ከየራሳቸው ተጨባጭ ሁኔታ የሚያወጧቸው ህዝብ ተወያይቶ የሚያጸድቃቸው፣ ግን በዝርዝር የሚታወቁ ገደቦች አሉ። በእንደዚህ አይነቱ ግልጽ መንገድ የሚደረግ የተወሰነ ገደብ ቢኖር ቶለሬት ለማድረግ እችላለሁ፣ ልስማማ እችላለሁ ነው ልስማማለሁ። እነኚህ ግራና ቀኝ የሚሰለፉት ሀሳቦች በድርጊት እስካልተገለጹና ድርጊቱ ደግሞ በውል የሚታይና የሰዎችን ሰው የመሆን መብት እስካልነጠቀ ድረስ በመርህ ደረጃ መኖር አለበት። ነገር ግን በዚህ በዚህ ሁኔታዎች ይታይ የሚለው አቶ መስፍን እንዳነሳ አሁን በተለይም ደግሞ ከዓለም አቀፉ ከሰው ልጆች የሰብአዊ መብት ድንጋጌዎች ጋር በተያያዘ መልኩ ያቀረብካቸው ጭብጦች ይሄ ክርክር የሀሳብ ልዩነት ብቻ ሳይሆን ቁም ነገር የመገበያያ ጭምር እንዲሆን እነኚህን ሁለት ቁልፍ ጉዳዮች ይዛችሁ በእርግጥ መንግስታት የዜጎችን መብት ለመገደብ ከሚያደረጉት ነጻነቱን ለመፍቀድ የሚያደርጉት ጥረት ሊቀድም ሊበልጥስ አይገባውም ወይ? በተለያዩ ምክንያቶች ገደቦች ይጣላሉ በኢትዮጵያ ብቻ ሳይሆን በሌሎች በተለይ በጸረ ሽብር ስም የሚደረጉ ገደቦች ግልጽ ያልሆኑ በፈለጉ ጊዜ የሚነሱ መሆናቸው ነው የሚተቸው ና ከዛ አንጻር መንግስታት ጊዜያቸውን ማጥፋት ያለባቸው የነጻነቱን መከበር ማረጋገጥ ላይ መሆን የለበትም ወይ አቶ ጸጋይ አሁን ለምሳሌ ቀደም ሲል አቶ መስፍን እንደጠቀሱት እኔ ለጥያቄው የሰጠሁት አጭር መልስ ነበረ ገደብ አያስፈልግም በሚለው ደረጃ ያ ግን በውስጡ ያጨቀው ነገር አለ ምክንያቱም ጥያቄው ሕግን መከተል አለባቸው ወይ ከሚለው አንጻር አይደለም የተቀነበበው። እንግዲህ እዛ ላይ ሁለት አይነት ልዩነቶች አሉ። ገደብ ይሰጣል ወይ በሚባልበት ጊዜ ናት መስፍንም ስለ ዩናይትድ ኔሽንስ እንዳቀረቡት እያንዳንዳቸው ሀገሮች ደግሞ የራሳቸው የሆነ ኮንስቲቱሽንም አላቸው የፕሬስ ደግሞ ሕግ አላቸው። ስለዚህ ያንን ሕግጋት ተከትለው እስከሄዱ ድረስ በሚለው ነው ምክንያቱም በአብዛኛው ጊዜ ስለ ባለስልጣን መጻፍ አትችልም አይልህም ህግ ነገር ግን ይልሃል ወል የምታመጣውን ጉዳይ ወይም ዜና ብለህ የምታቀርበው ነገር ምንጩ የተጣራ መሆን አለበት እንደገና ደግሞ ትክክለኛነቱን መረጋገጥ አለበት የሚል ነገር ሊሆን ይችላል እንደገና ደግሞ ለምሳሌ ህዝቦችን ወደ አብ ወይም ደግሞ ወደ እልቂት ሊጋብዝ የሚችሉ ነገሮች አሁን እነሱ በህግ ደረጃ የተቀመጡ ስለሆነ ብዬ ነው ገደብ ያስፈልገውም ያልኩት አልቃል ግባ ተጸጋዬ ዝርዝሮችን ስታነሱ ይለያያል አልኩ እንጂ ቀደም ሲልም ያነሷቸው በነበሩ ውስጥ የሚገደብባቸው ናቸው ብለው የሚያምኗቸውን ጠቅሰዋልና ገደብ ሊኖረው አይገባምን ከሞላ ጎደል ተመርህ ደረጃ አድርጌ ነው ይወስድኩት። የተነሳው ነጥብ ላይ ባጫጭሩ፣ ጥሩ እንግዳው ነጻነቱ በርክቶ ገደቡ ቢቀንስ አይሻልም ወይ የሚል መሰለኝ እና ልክ ነው። ነጻነቱ በርከት ብሎ ከዛ ግን ምንድን ነው በለውጡ የሚፈልገው ነገር አለ። መብት ያለን ያህል ግዴታም አለ እና ግዴታውን የሚወጣ ሚዲያ አለኝ ብለህ ከመክ ነጻነቱ ላይ ብታተኩር ሪስፖንስብል የሆነ ጆርናሊዝም የሚኖርበትን ሁኔታ ማስፋፋት የምትችል ከሆነ ደግሞ እኛ ስለ ሀገራችን ነው የምንነጋገራለ ነው ገና የህትመት ታሪካችንም ያን ያህል ብዙም ሰፊ አይደለም በእድገት ላይ ይሄዳለ ነው የተማረው ህዝብ ቁጥር እየጨመረ የሄደበት ነው የተለያየ አይነት ይዘት ማግኘቱ ጥሩ ነገር ስለሆነ ያንን ማበርታቱ ላይ ቢገፉበት ቢገፉበትና ህዝቡም ደግሞ ተምሮ የሚቀርብለትን ነገሮች የተገለጹት ሀሳቦች እንዳለ የሚወሰዱበት ሳይሆን አሁን ለምሳሌ እንደ አንባቢ ወይም እንደ አድማጭ ብዙ ነገር እንግዲህ ያጋጥመናል በእለት ቀናችን ውስጥ የምናገኛ የሚያስገኛቸው ነገሮች አሉ። መዝነን ነው የምናጣጥመው። ስለዚህ ያ ደረጃ ላይ ይደረሳል የሚል እምነት አለ። መንግስትም፣ ህዝቡን ያንን ያደርጋል ብሎ ቢያምን ነጻነቱን ወደ ማስፋቱ ላይ የሚያተኩር ይመስለኛል። እንደዛ ቢያደርጉ ነው እኔ ማበረታታቸው። አቶ ጸጋይ ማበረታታት ብቻ ሳይሆን ጥያቄ፣ የመንግስት ስራ ከገዳቢነት፣ በቀጪነት ከሚታወቅ ሀይልነት ይልቅ መንግስት የሚመሰረተው የዜጎችን ነጻነት ለማስጠበቅ አይደለም ወይ በቀዳሚነት? አሁን እኮ የት ጋር ቁመን ነው ያንን እያልን ያለ ነው ከሚለው አንጻር ነው። ምክንያቱም ከመንግስት አንጻር ከተመለከትከው ነገሩ እነዚህ ሰዎች ህግ ተላልፈዋል መንግስት ደግሞ ህግን ማስጠበቅ አለበት የሚጠቅሱልህ እኮ አንቀጽ ይኖራል። ስለዚህ ያንን ነው እኔ በማበረታታት ደረጃ የምላለት፣ ምንድን ነው እንደ ሀገራችን የበለጠ እየዳበረች በምትሄድበት ሰዓት እና የሚገለጹት ሀሳቦችም ያው ገንቢ የሆኑ ሀሳቦች አሉ። የሚተቹ መኖር አለበት፣ ደፍነልኝ ግን መሀላቸው ላይ የተረገዘው ነገር ቅንነትን የያዘ ከሆነ መንግስትም ያንን ማበረታታት አለበት። እንደዛ አይነት ሀሳብ መገለጹን አንባቢዎች ደግሞ በሚያነቡበት ጊዜ ያንን አገናዝበው መቀበል መቻል አለባቸው። አቶ መስፍን ላነሳኸው ጥያቄ መልሱ በመንግስታቱ ተፈጥሮና ግብ ላይ ነው የሚመሰረተው። አንድ መንግስት ለህዝቡ ነጻነቱን በመገደብ ላይ ሳይሆን ነጻነቱን በማረጋገጥ ላይ ነው የሚያተኩረው፣ ወይስ ተቃራኒውን ነው የሚለው የሚወሰነው በመንግስታቱ ተፈጥሮና ግብ ላይ ነው፣ የሚከተሉት ርዕዮተ ዓለም ላይ ነው። ከዚህ አንጻር የኢትዮጵያን መንግስት ርዕዮተ ዓለማዊ ዶክመንቶች ሰነዶች ስንመለከት ስንቃኝ የምናገኘው ነገር መንግስት የዜጎችን ነጻነት ማስከበር የሚለውን ፍልስፍና እንደማይከተል ነው የምንረዳው። መንግስት ነው ለህዝቡ ትክክለኛውን ነገር ሊመርጥለት የሚችለው፣ ይሄ ህዝብ ሌላው ቀርቶ መሬቱን እንኳ ብንሰጠው መሸጥ መለወጥ እንኳን ላይ መወሰን የማይችል ነው ከሚል አሳምሽን ነው የሚነሳው። ስለዚህ ከዚህም የሚመነጭ ነው። ሌላው አሁን ኢትዮጵያ ውስጥ ሀሳብን የመግለጽ ነጻነት ያልተከበረው ኢትዮጵያ ኋላ ቀር ስለሆነች ህብረተሰቡ ኋላ ቀር ስለሆነ አይደለም። የፖለቲካ ስርዓቱ ኋላ ቀር ስለሆነ፣ የፖለቲካ ስርዓቱ ይህንን ስለሚፈልግ ነው። ሀሳብን በመግለጽ ነጻነት ውስጥ አቶ ጸጋይ ቅድም እንዳነሱት ስህተቶች ሊሰሩ ይችላሉ። ሌላ አቋራጭ መንገድ ግን የለም። ነጻነቱን ፈቅዶ የተወሰኑትን ስህተቶች ቢያሙንም ቢያስከፉንም እየቻልን፣ በጣም ሲብሱ ደግሞ ቅድም ባልኩት መንገድ በግልጽ በተቀመጠ ህግ እየተቀጣን እየተማማርን ነው እንጂ የምናድገው። አንድ የሆነ ወቅት ላይ ድንገት ህብረተሰብ ማቹር አድርጎ የሆነ ቀን ጠዋት አይነቃም ከእንቅልፉ። እና ስህተቶች ይኖራሉ፣ ወደፊትም ይኖራሉ። መኖራቸው አይቀርም። መፍትሄው ግን መከልከል አይደለም። መልካም ሀሳብን የመግለጽ ነጻነት የኢትዮጵያ ይዞታ ብዙ አነጋግሮናል። ወደፊትም ብዙ ያነጋግራል። ክርክሩ ይቀጥላል። ገንቢ የሆኑ ሀሳቦችም አድማጮች እንደሚነጋገሩባቸው ተስፋ አድርጋለሁ። አቶ መስፍን ነጋሽ የቀድሞ አዲስ ነገር ጋዜጣ ዋና አዘጋጅ፣ ዛሬ የስቶክሆልም ስዊድን ነዋሪ፣ አቶ ጽጋይ ያረፈ ቀድሞ የኢትዮጵያ ባህል ሚኒስቴር ባልደረባ፣ ዛሬ በዚህ በዩናይትድ ስቴትስ በፔንሲልቬኒያ ክፍለ ግዛት የፊላደልፊያ ከተማ ነዋሪና በግል ስራ የተሰማሩ ግጭቶችን የማስወገድ ሙያ የሰለጠኑ እንግዶች የሁለታችሁንም ለጊዜ ጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ አቶ መስፍን አቶ አሉላ። የምታዳምጡት የአሜሪካ ድምፅ ሬዲዮ ጣቢያን ነው። አድማጮች አሁን ከምሽቱ 3 ሰዓት ከ46 ደቂቃ ሆኗል። በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት በናይል ሳት ዝግጅታችን ይቀጥላል። አሁን ከእናንተው ከአድማጮቻችን ካገኘናቸው አስተያየቶች ጥቂቶቹ እናሰማ። ውድ ዜዎች እንደምን ከረማችሁ። ፕሮግራማችን በቅርብ የምከታተል አፍካሪ አድማጫችሁ ነኝ። ዛሬ ከአድማጭነት ወደ አስተያየት ሰጭነት ብቅ ያልኩት ሰሞኑን ኢትዮጵያ ውስጥ የሚገኙትን የምርጫ ቦርድ ፕሬዚዳንት አቶ ነጋ ዱቢሳ መጪውን ምርጫ አስመልክታችሁ ከአድማጭን የተጠየቀውን ጥያቄዎች ሌሎችንም ትንታኔዎች በጥሞና አዳምጫለሁ። ዛሬ ዝምታዬን የሰበርኩት ከዚህ በፊት አንድ አስተያየት ሰጪ ኢትዮጵያ ውስጥ ለምን ምርጫ አስፈለገ ዝም ብሎ ኢህአዴግ አይገዛም ሲል ዛሬ ደግሞ ሌላ አስተያየት ሰጪ ኢትዮጵያን ከኤርትራ አወዳድሮ ፕሬዚዳንቱንም እንደሚያፈቅር ገልጾ ምርጫ ይቀር እንደ ኤርትራ እንኑር ሲል ሰው ወዴት አቅጣጫ እየሄደ ነው ብዬ የመልእክት ሳጥናችሁ ውስጥ ብቅ አልኩኝ። እኔ ግን የሁለቱም አስተያየት ሰጪዎች ተቃራኒ ነው። ምርጫ መኖር አለበት። ለምሳሌ የኒውዮርክንና የፓሪስ ህንጻዎችን ብንመለከት እንደዚሁ የቆሙ ነገሮች አይደሉም። መሰረታቸው ብዙ ውጣ ውረድ እና ብዙ ዋጋ አስከፍሏል። እኛም ኢትዮጵያን የምርጫ ፋውንዴሽን እየጣልን ነው። ፈረንጆች እንደሚሉት ታክሲስ ሜክሲ ፐርፌክት ነው። ዛሬ የምናያቸው ችግሮች መጪው ምርጫ ላይ እንደማይኖሩ መተንበይ ይቻላል። ሁሌ ቀና ሆነን ችግሮችን ከምናወራ መፍትሄ ይሆናል የምንለውንም አከል እያደረገን ሕዝባችንና አገራችንን እንታደግ። ለተሰጠኝ ጊዜ አመሰግናለሁ። በተለይ እናንተ ፕሮግራም አዘጋጆችና አቶ ነጋ ዱቢሳን ከዚሁም ማመስገን እፈልጋለሁ። እንዳድማጭነቴ ይህን ቸርካልኩኝ። ሌላ ጊዜ በቸር እንገናኝ። ኢትዮጵያ ለዘላለም ሲኖር መስፍንተ ግን ውሀየ ክለንበስ ጤናስልኛ የአሜሪካ ድምጽ ሬድዮ እንደምን አላችሁ? አዲሱ እባላለሁ። ከዚህ ከዋሽንግተን አካባቢ ነው የምደውለው። በዛሬው ዕለት በአቶ ጸጋዬ አረፈና በቀድሞ የአዲስ ነገር ጋዜጣ አዘጋጅ አቶ መስፍን ነጋሽ መካከል የተደረገውን እሰጥ አገባ ክርክር አዳምጫለሁ። አቶ መስፍንና ወደ አቶ ወደ ዶክተር ጸጋዬ አስተያየት ስንመጣ ዶክተር ጸጋዬ ስለ ምርጫ ዘጠና ሰባት ያነሱት ነገር አለ። ይሄ ትንሽ የኢትዮጵያን ገበሬ ወይም ለኢትዮጵያ ገጠር አካባቢ ወይም ባለ ሀገር የሚባለውን ሕዝብ የናቀ አስተያየት ይመስለኛል። የኢትዮጵያ ገበሬ በምርጫ ዘጠና ሰባት ኢህአዲግን ያልመረጠው በሬዲዮ ስለተሰደበ ወይም በሬዲዮ በራሱ ሬዲዮ ሲሰደብ አይቶ ሳይሆን የኢህአዲግ አስተዳደር ከባድ በደል እንዳደረሰበት አውቆ የተሻለ ምርጫ ባገኝ ብሎ ነው የመረጠው እንጂ ኢህአዴግ በሰጠው ሬዲዮ በገዛ ራዲዮኑ ሲሰደብ ስለሰማ አይደለም። አንዳንድ ጊዜ ምሁራን ስንሆን የምንሰጣቸው አስተያየቶች ከስሜታችን ወጣ ያሉ ቢሆኑ ጥሩ ነው። አድማጮች ለአስተያየቶቻችሁ ሁላችሁንም እናመሰግናለን። ሌሎቻችሁም የምታጋሩት አስተያየት ካለ በስልክ ቁጥራችን 2022059942 የውስጥ መስመር 14 በመጫን መልእክቶቻችሁን ማኖር ትችላላችሁ። ተከታዩ አፍሪካ በጋዜጦች ይሆናል። አዘጋጅና አቅራቢ አዳነች ፍስሐዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ የታፈነ ፕረስ የሚለው ርዕሰ አንቀጽና የተሰጠው ምላሽ፣ ዩናይትድ ስቴትስ ኢቦላን ለመታገል ተልከው የነበሩትን ወታደሮቿን እንደምትመልስ አስታወቀች፣ የነዳጅ ዘይት ዋጋ ማሽቆልቆል የምስራቅ አፍሪቃ የነዳጅ ዘይት ኢንዱስትሪን እንደሚጎዳ ተዘገበ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። ባለፈው ሰኞ የወጣው የዋሽንግተን ፖስት ጋዜጣ ርዕሰ አንቀጽ ኢትዮጵያ በዓለም አቀፍ ልማት ያላት ተወዳጅነት እንዳለ ሆኖ በሚሰደዱት ጋዜጠኞች ብዛት ከኢራን ቀጥላ በዓለም የሁለተኛነትን ቦታ ይዛለች ይላል። ሂዩማን ራይትስ ዋች የተባለው የሰብአዊ መብት ድርጅት በወጣው አዲስ ዘገባ መሰረት በአምስት ዓመታት ውስጥ ቢያንስ ስልሳ የሚሆኑ ጋዜጠኞች ከሀገሪቱ ሸሽተው ወጥተዋል። ባለፈው ዓመት የወጡት ሰላሳ ጋዜጠኞችን ያቅፋል። በትንሹ 19 የሚሆኑት ጋዜጠኞች ደግሞ ታስረዋል። 22 የሚሆኑት የወንጀል ክስ ይጠብቃቸዋል። መንግስት አምስት መጽሔቶችንና አንድ ጋዜጣን ዘግቷል ሲል ዋሽንግተን ፖስት ጋዜጣ ጠቅሷል። ኢትዮጵያ በሳንሱርና ሚዲያን በመጨቆን የምትታወቅ ቢሆንም ከቅርብ ዓመታት ወዲህ ሁኔታው እየተባባሰ እንደሄደ ሲፒጄ በሚል አህጽሮት የሚታወቀው ለጋዜጠኞች መብት የቆመው ድርጅት ገልጿል። ከሟቹ ጠቅላይ ሚኒስትር መለስ ዜናዊ ህልፈት በኋላ የወቅቱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በፕሬስ ላይ ያለውን ጭቆና አጠናክረዋል። የሂዩማን ራይትስ ሰነዶች እንደሚሉት መንግስትን የሚነቅፉ ጋዜጠኞችና ሚዲያ በስልክ በቴክስትና በኢሜይል ማስፈራሪያ ይደርስባቸዋል። የመንግስት ሰላዮች አሳታሚዎችን ያዋክባሉ። ወደ ጎረቤት ሀገር የሚሰደዱት ጋዜጠኞች ክትትልና ማስፈራራት ይደርስባቸዋል። መንግስት የዳያስፖራ ድረገጾችን ይዘጋል። የአሜሪካ ድምጽ ሬዲዮን የመሳሰሉት የውጭ ስርጭቶችን ያፍናል። መንግስት ይህን ሁሉ የሚያደርገውም በጸረ ሽብር ህግ ስም ነው ይላል ዋሽንግተን ፖስት ጋዜጣ ላይ የወጣው ርዕሰ አንቀጽ። ይህ ሆኖ እያለ ኢትዮጵያ ብዙ የዩናይትድ ስቴትስ የልማት ረድኤት ታገኛለች። በአንጻሩ ግን ዩናይትድ ስቴትስ ለዲሞክራሲና ለሰብአዊ መብት የምታወጣው ረድኤት ቀንሷል። የኦባማ አስተዳደር የሚሰጠውን ረድኤት ከጋዜጠኞችና ብሎገሮች መፈታት ጋር ማያያዝ ይኖርበታል። ሌሎች የምዕራብ ሀገሮችም አብረውት እንዲሰለፉ ማድረግ ይኖርበታል ሲል ዋሽንግተን ፖስት ጋዜጣ በርዕሰ አንቀጹ አስፍሯል። በዩናይትድ ስቴትስ የኢትዮጵያ ኤምባሲ የህዝባዊ ዲፕሎማሲና የኮሚኒኬሽንስ ካውንስለር አቶ ተስፋዬ ወልዴ የኢትዮጵያ መንግሥት ተግባር መላ ዜጎቹን ከአደጋ መጠበቅ ነው በሚል ርዕስ ለዋሽንግተን ፖስቱ ርዕሰ አንቀጽ ምላሽ ሰጥተዋል። እንደ አውሮፓ አቆጣጠር የካቲት ዘጠኝ ቀን ባለፈው ሰኞ ማለት ነው። የኢትዮጵያው የታፈነ ፕረስ በሚል ርዕስ የወጣው ርዕሰ አንቀጽ ኢትዮጵያን የሚነቅፍ ሚዲያን የምታዋክብ የፖለቲካ ጭቆና የሰፈነባት ሀገር አድርጎ አቅርቧታል። ይህ ከእውነት የራቀ ነው። መንግስት በህግና ስርዓት ላይ የተመሠረተ ህብረተሰብ በመገንባትና በኢኮኖሚ ልማት ላይ አትኩሮ ለ24 ሰዓታት ሲሠራ ቆይቷል። ኢትዮጵያ ውስጥ እያበበ የሄደው አዲስ ህገ መንግስታዊ ስርዓት የህዝቡ ፍላጎት ነጸብራቅ ነው። መንግስት የሀገሪቱን ህገ መንግስታዊ ስርዓት ከማንኛውም አይነት የማናጋት ተግባር የመጠበቅ ግዴታ አለበት ይላል። ለዋሽንግተን ፖስት ጋዜጣ ርዕሰ አንቀጽ የተሰጠው ምላሽ በነፍስ ወከፍ ደረጃ መጥቀሱ ተገቢ ባይሆንም ጋዜጠኞች ከህግ በላይ መሆን አለባቸው የሚለው አመለካከት ተቀባይነት አይኖረውም። ጋዜጠኞች በአሸባሪነት ሽፋን ኢላማ ይደረጋሉ የሚለው አባባል በሶማሊያና በየመን ያሉት ከአልቃይዳ ጋር የተሳሰሩ ድርጅቶች እንዲሁም በኤርትራ የሚካሄደው የአሸባሪዎች እንቅስቃሴን የመሳሰሉት የሚገኙበት አደገኛ የአሸባሪዎች ዛቻዎች የተደቀኑባት ሀገር መሆኗን አለመገንዘብ ይሆናል። ኢትዮጵያ ከባድ በደል የፈጸሙትን ሁሉ ሙያቸውን ሳትለይ ለፍትህ የማቅረብ ኃላፊነቷን አክብዳ ታያለች። ከኢትዮጵያ መንግስት ጋር ልዩነት ያለው ሂዩማን ራይትስ ዋች የተባለው ቡድን መንግስት በህግ ጥሰት የሚያስቀምጠውን በበቂና በዝርዝር ማስረጃ የተደገፈውን ለመቀበል የሚፈልግ አይመስልም። ኢትዮጵያ ውስጥ የፍርድ ሂደት ይተገበራል። ሁሉም የፍርድ ሂደትም ለህዝብ ክፍት ነው። የኢትዮጵያን የፖለቲካ ስርዓት ከኤርትራው ጋር ማወዳደሩ የማይገናኝ ነገር ነው። ኢትዮጵያ ሞቅና ደመቅ ያለ በተለያዩ ቋንቋዎች የሚወጣ ብዙውን ጊዜ ነቀፌታ አዘል የሆነ ሚዲያ አላት ሲል በአቶ ተስፋዬ ወልዴ የተላከው ደብዳቤ ምላሽ ሰጥቷል። ኒውዮርክ ታይምስ ጋዜጣ ደግሞ ኢቦላን ለመታገል ወደ ምዕራብ አፍሪቃ ተልከው የነበሩት የአሜሪካ ወታደሮች ከሞላ ጎደል በሙሉ ወደ ሀገራቸው እንደሚመለሱ ፕሬዚደንት ኦባማ ባለፈው ረቡዕ ማስታወቃቸውን ያም ሆኖ ግን በሽታውን ለማጥፋት ዓለም ነቅቶ መስራት አለበት ማለታቸውን ገልጿል። ፕሬዚደንት ኦባማ ስድስት ከኢቦላ በሽታ የዳኑ ለተገኙባቸው ሰዎች ባደረጉት ንግግር ወታደሮቻችን እየተመለሱ ቢሆንም የአሜሪካ ሥራ ገና አልተሰራም፣ ተልኳችን ገና አልተጠናቀቀም፣ ዛሬ ወደ ቀጣዩ ደረጃ እናመራለን ሲሉ ማስገንዘባቸውን ጋዜጣው ጠቅሷል። የተለያዩ የዩናይትድ ስቴትስ መንግሥታዊ አገልግሎቶች ስቪል ሰራተኞችና በወደገብነት የሚሰሩ አሜሪካውያን እንዲሁም አንድ መቶ የሚሆኑ ወታደራዊ አባላት በሽታውን ከመግታት አልፎ ወደ ማጥፋት በሚደረገው ጥረት ለመርዳት በቦታው እንደሚቆዩ ፕሬዚደንት ኦባማ አስታውቀዋል። አሁን ትኩረታችን ኢቦላን ማጥፋት ነው በማለትም ግልጽ አድርገዋል። ፕሬዚዳንቱ አያይዘውም ወታደራዊውን ጥረት አሞግሰዋል። የኢቦላን አደጋ በመጋፈጥ በወዶ ገብነት በቦታው ለማገልገል የሄዱትንም አመስግነዋል። በምዕራብ አፍሪቃ የተዛመተው ኢቦላ በጣም እንደቀነሰና የመቀነሱ ጉዳይ በተለይም በላይቤሪያ በጉልህ እንደሚታይ ማስረጃዎች አመልክተዋል። ከአራት ወራት በፊት ምዕራብ አፍሪቃ ውስጥ በየሳምንቱ ከአንድ ሺ በላይ የሚሆኑ ሰዎች እንደታመሙ ይገለጽ ነበር። አንዳንድ የጤና ጥበቃ ሠራተኞችም እስካለፈው ወር በነበረው ጊዜ ውስጥ በኢቦላ የሚሞቱት ሰዎች ብዛት አንድ ሚሊዮን ሊደርስ ይችላል ሲሉ ተንብየው ነበር። ሆኖም እስካሁን ባለው ጊዜ የሞቱት ወደ ዘጠኝ ሺ ገደማ ይሆናሉ። በተለይም በላይቤሪያ ባለፉት ሶስት ሳምንታት ውስጥ የሞቱት ሰዎች ሀያ አራት ይሆናሉ ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ገልጿል። ፋይናንሻል ታይምስ ጋዜጣ በበኩሉ የድፍድፍ ነዳይ ዘይት ዋጋ ማሽቆልቆል በምስራቅ አፍሪካ ተስፋ ተጥሎበት የነበረውን የነዳይ ዘይት ግኝትንና እሰሳን ሊጎዳ እንደሚችል ይገልጻል። ጋዜጣው እንደሚለው መዋለ ንዋይ አፍሳሾች የምስራቅ አፍሪቃ ነዳይ ዘይትና የተፈጥሮ ጋዝ እሰሳን በሚመለከት ከመላ ዓለም ተስፋ የሚጣልበት አካባቢ እንደሆነ ለአስር ዓመታት ያህል ሲናገሩ ቆይተዋል። ይህ አባባልም ምክንያት አለው። ሁለት ነጥብ ሶስት ቢሊዮን በርሜል የሚሆን ነዳይ ዘይት በኡጋንዳና በኬንያ ተገኝቷል። በታንዜኒያ ደግሞ ከ50 ትሪሊዮን በላይ የሚሆን የተፈጥሮ ጋዝ ተገኝቷል። ይሁንና ምስራቅ አፍሪቃ ውስጥ የመጀመሪያው ነዳጅ ዘይት ከተገኘ ዘጠኝ ዓመታት ያለፉ ቢሆንም እስካሁን ባለው ጊዜ ለገበያ ለመቅረብ በሚችልበት ደረጃ የተጣራ የለም። ድፍድፍ ዘይቱን ርቆ ከሚገኝበት መስክ ለማጓጓዝ የሚያስችል መሠረተ ልማት የለም። አሁን ደግሞ የምስራቅ አፍሪቃ ሀገሮች ገና አንድ ጠብታ ነዳጅ ዘይት እንኳን ለገበያ ሳያቀርቡ የነዳጅ ዘይት ዋጋ ማሽቆልቆል ገና ከመጀመሩ በፊት ኢንዱስትሪውን ሊጎዳ እንደሚችል ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ ያወሳል። የኬንያ የኢኮኖሚ ጉዳይ ተቋም የነዳጅ ዘይት ምርት ለገበያ ለመውጣት በዘገየባቸው እያንዳንዳቸው ዓመታት ኬንያ የ720 ሚሊዮን ዶላር ገቢ ልታጣ ትችላለች ሲል ማስገንዘቡም ጋዜጣው ጨምሮ ገልጿል። በኢትዮጵያ በኡጋንዳና በኬንያ የነዳጅ ዘይት እሰሳ ስራ የሚያካሄደው ቱሎ ኦይል የተባለው የብሪታንያ ኩባንያ ሲሆን በዚህ ዓመት በኬንያ የሚያካሄደውን የእሰሳ ስራ እንደሚቀንስ ገልጿል። ከምስራቅ አፍሪቃ ነዳጅ ዘይት ለመጀመሪያ ጊዜ ወደ ውጭ የመላኩ ተግባር በአምስት ዓመታት ሊዘገይ እንደሚችል ፋይናንሻል ታይምስ ጋዜጣ ላይ የወጣው ዘገባ ያወሳል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ። አድማጮች የምሽቱ ዝግጅት በዚሁ ተጠናቋል። በስቱዲዮ ፕሮግራሙን የመራልን ንጉሡ ታምሬ ነው። በምሽቱ ስርጭት ዋና አዘጋጅ በትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጅ ይታዬና፣ ሄኖክ ሰማ እግዜር ነን። ነገ ከምሽቱ በሶስት ሰዓት ላይ በመደበኛው ስርጭት እንገናኛለን። እስከዚያው ሰላም፣ ደህና ደሩ።